ስፖርት ገዛ ሀይን ሲሆን መስቀል ነው። የዛሬውን ስፖርት ዝግጅት እያቀናበሩ በአትሌቲክስ ነክ ዜና እጀምራለሁ። ባለፈው ሳምንት አጋማሽ በአርጀንቲና ቢውኖስ አይርስ በተጠናቀቀው ሶስተኛው የዓለም ወጣቶች ኦሎምፒክ ኢትዮጵያ ዘጠኝ አትሌቶችና ሁለት ብስክሌተኞችን አሳትፋ ሁለት ወርቅ ሁለት ብርና አራት ነሐስ በአጠቃላይ በድምሩ ስምንት ሜዳሊያ አግኝታለች። በውድድሩ ላይ ግሩም ድንቅ ውጤት ካገኙት ሀገራት መካከል የኢትዮጵያ ወጣት አትሌቲክስ ቡድን ተደናቂ መሆኑ ተዘግቧል። ወደ ሀገሩ ሲመለስም ደማቅ አቀባበልና የገንዘብ ማበረታቻ ሽልማት ተደርጎለታል። ሌላው አትሌቲክስ ነክ ዜና በ2016ቱ የሪዮ ኦሎምፒክ በማራቶን የብር ሜዳሊያ ያገኘውና በወቅቱ በኢትዮጵያ ወጣቶች ላይ ይደርስ የነበረውን የመብት ጥሰት በመቃወም በዚያው የቀረው አትሌት ፈይሳ ሌሊሳ ወደ ሀገሩ ሲገባ የክብር አቀባበል ተደርጎለታል የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ እንዲሁም የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ የአትሌቲክስ ፌዴሬሽን ተቀዳሚ ምክትል ፕሬዚዳንት አትሌት ደራርቱ ቱሉ እና ቤተሰቦቹ ጓደኞቹ በቦሌ አውሮፕላን ማረፊያ አቀባበል አድርገውለታል። ዶክተር አሽብር ወልደ ጊዮርጊስም ስለ አትሌቱ ተጠይቀው የሚከተለውን ተናግረዋል። ይህ ጀግና አትሌት ለብዙ ታዳጊዎች አርአያ እንደሚሆን በራሱ ደግሞ ከፊት ለፊታችን ላንዱት ዝግጅቶች፣ ውድድሮች ስራ ለመስራት እና ራሱን ተሳትፎ እንዲያመጣ አስበንበት ነው። ወደ ኢትዮጵያ ወደ ሀገሩ እንድመለስ ያደረግ ነው። እሱንም ከማንም በላይ ጀግና እና ልዩ የሚያደርገው በውስጡ ያለውን ነገር ያለ ፍራት ያለ ይሉንታ እጎዳለው ጥቅማ ጥቅም ይቀርብኛል ቻይ ፕለስ በሆነ መንገድ ራሱን የገለጸ ና ያው ስፖርት ና ፖለቲካ አብሮ የማይሄድ ሆነው እያለ የመጣውን ሁሉ ልጎዳ ብሎ የውስጡን ያደረገ ሰው ነው። ግን ወደፊት ደግሞ ሰፊ ዝግጅት ተደርጎ ለጓደኞች ይደረገው አይነት ሽልማት ና ማበረታቻ እንደሚደረግበት ነው። አትሌት ፈይሳ ሌሊሳ በሪዮ ኦሎምፒክ በማራቶን ውድድሩን በሁለተኝነት ለማጠናቀቅ 200 ሜትር አካባቢ ሲቀረው እጆቹን ወደ ላይ አጣምሮ የተቃውሞ ምልክት በማሳየት የመገናኛ ብዙሃኑን አነጋጋሪ ርዕስ ሆኖ እንደነበር የሚታወስ ነው። ለሁለት ዓመታትም የቆየው በዩኤስ አሜሪካ ነው። በሀገር ውስጥ የእግር ኳስ ዜና። አስራሶስተኛው የአዲስ አበባ ከተማ ዋንጫ ከትናንት በስቲያ ቅዳሜ በኢትዮጵያ ቡና የዋንጫ ባለቤትነት ተጠናቋል። ለዋንጫ ፍጻሜ የደረሱት ባለሜዳው የኢትዮጵያ ቡናና በባህር ዳር ከተማ እግር ኳስ ቡድኖች ሲሆን በኢትዮጵያ ቡና ራ ለአንድ አሸናፊነት ተጠናቋል። ኢትዮጵያ ቡና ካስቆጠራቸው አራት ግቦች ሁለቱ በፍጹም ቅጣት ሲሆን አግቢው አቡበከር ናስር ነው። ባህር ዳር ከተማ በባዶ ከመሸረፍ የዳነባትን ጎል እንዳለ ከበደ አስቆጥሯል። ኢትዮጵያ ቡና የአዲስ አበባ ከተማ ዋንጫን ሲያገኝ ዘንድሮ ለተከታታይ ለአራተኛ ጊዜ ነው። ለደረጃ የተጫወቱት መከላከያና ጅማ አባጅፋርም ነበሩ። ጅማ አባጅፋር በመለያ ምት አራት ለሶስት በማሸነፍ ሶስተኛ ደረጃን አግኝተዋል። ወደ ውጭ የእግር ኳስ ዜና ስንሸጋገር ትናንትናና ከትናንት በስቲያ በእንግሊዝ ፕሪሚየር ሊግና የስፔን ላሊጋ ከጊዜ አንጻር በአጭሩ እንመለከታለን። ማንቸስተር ሲቲ በተጋጣሚው ላይ የጎል በረዶ አዝንቦ አሸንፎታል። ማንቸስተር ሲቲ በርንሌይ አምስት ለባዶ ባሸነፈበት ጨዋታ በርናንዶ አጉሮ፣ ሳኒ ፌርናንዲንሆና ማሬስ ለሲቲ ጎሎቹን ያገቡ ተጫዋቾች ናቸው። የሳምንቱ ተጠባቂ የነበረው የቼልሲና የማንቸስተር ዩናይትድ ጨዋታ ሲሆን ማንቸስተር በተሻለ እንቅስቃሴ በአንቶኒዮ ማርሻል ሁለት ጎሎች ለእረፍት ወጥተው ነበር። ቸልሲ አቻ የወጣባትን ሁለተኛ ጎል ያስቆጠረው የጨዋታው ጊዜ ተጠናቆ በተጨማሪው በዘጠና ሁለተኛው ደቂቃ ነው። ሊቨርፑል እና ቶተንሃም ተጋጣሚዎቻቸውን በተመሳሳይ አንድ ለባዶ አሸንፈው ደረጃቸውን አስጠብቀው ዘልቀዋል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዥንም ማንቸስተር ሲቲ እና ሊቨርፑል በእኩል ሀያ ሶስት ነጥብ በጎል ተበላልጠው አንደኛና ሁለተኛ ናቸው። ቸልሲ እና ቶተንሃም በእኩል ሀያ አንድ ነጥብ በተመሳሳይ በጎል ተበላልጠው ሶስተኛና አራተኛ ሆነው ተከትለዋል። ኮከብ ግባግቢነቱን ኤዲን ሀዛርድ ከቸልሲ በሰባት ጎል ይመራል ነው። በስፔን ላሊጋ ተጠባቂው የባርሴሎና ና ሲቪላ ጨዋታ በባርሴሎና አራት ለሁለት አሸናፊነት ተጠናቋል። በኮቲኒሆና ሊዮኔል መሲ ሁለት ጎሎች በባርሳ ሁለት ለባዶ ለረፍት የወጡ ሲሆን በ በአስራ ስድስተኛው ደቂቃ ላይ ሊዮኔል መሲ ተጋጭቶ በመውደቁ በጉዳት ከሜዳ ወጥቷል። በደረሰበትም የአጥንት መሰንጠቅ ቀጣዮችን ሶስት ሳምንት እንደማይጫወት ተዘግቧል። የባርሴሎናን የማሸነፊያ ጎሎች ሱዋሬዝ ና ራኪቲች አግብተዋል። ሪያል ማድሪድ በሌቫንቴ ሁለት ለአንድ ሲሸነፍ አትሌቲኮ ማድሪድም በአቻ ውጤት ነጥብ ጥሏል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በ18 ነጥብ መሪነቱን ለብቻው ሲይዝ ኤስፓኞልና ዲፖርቲቮ ላኮሩኛ በኩል ነጥብ ባርሴሎናን ተከትለዋል።